ኮማንደር ግርማይ ካሳ ከ16 ዓመታት በላይ በፌዴራል ፖሊስ የወንጀል መከላከል ዘርፍ እንዳገለገሉ በመግለጽ በሰሜን ኢትዮጵያው ጦርነት ወቅት በ2013 ዓ.ም የትግራይ ክልልን ለማረጋጋት በሚል በፌዴራሉ መንግስት ወደ ክልሉ እንደተላኩ አስታውሰዋል። ሆኖም ግን መንግስት ክልሉ ለቆ ሲወጣ በክልሉ የነበሩ የትግራይ ተወላጅ የፌዴራል ፖሊስ አባላት ትቷቸው እንደወጣ ይናገራሉ። ሕግ ለማስከበር ተብለን በሶስት ዙር ወደ ትግራይ ተልከናል። የሰኔ ወርም እዛ እያለን ደሞዛችን ወስደናል። ሰኔ 21 2013 ዓ.ም ፌደራል መንግስት ከትግራይ ለቆ ሲወጣ ለኛ ትቶ ነው የወጣ። እኛ የነገረን አካልም የለም የምናውቀው ነገርም አልነበረም። ከዛ በኋላ ጦርነት ነው፣ ሁሉም ነገር ዝግ ነው። ስልክም የለም፣ መንገድም ዝግ ነው። ጦርነት ስለሆነ የት አላችሁ ብሎም የጠየቀን አካልም አልነበረም። ከሰላም ስምነት በኋላ ግን ለተለያዩ አካላት ጥያቄችን አቅርበናል። ለትግራይ ክልል ጊዜያዊ መንግስት ሁለት ጊዜ ለትግራይ ፖሊስ ኮሚሽን ሁለት ጊዜ፣ ለፌደራል ፖሊስ ኮሚሽን ሁለት ጊዜ ለህዝብ እንባ ጠባቂ ተቋምም ጥያቄያችን አቅርበናል። 465 የፌዴራል ፖሊስ አባላት ወደ ስራ እንዲመለሱ በተደጋጋሚ ቢጠይቁም እስካሁን መፍትሄ አለማግኘታቸውን ኮማንደር ግርማይ አስረድተዋል። ዋና ሳጅን መብራቷ አሰፋ የተባሉ በበኩላቸው ለ15 ዓመታት በፌዴራል ፖሊስ ተቋም እንዳገለግሉ ገልጸው ሆኖም በአሁኑ ጊዜ ከቤተሰቦቻቸው ጋር ችግር ላይ እንደወደቁ ተናግረዋል። ህዳሴ ግድብ ዘጠኝ ዓመት ተቀምጫለሁ። ባለቤቴም የፌዴራል ፖሊስ አባል ነች። ህፃን ይዘን የአስር ወር ህፃን ይዘን ስለመጣን አሁን የሁለታችን ደሞዝ ምንም መተዳደሪያ ያለንም? የሶስት አመት ከአንድ ወር ደሞዝ ሲቆም ምን ያህል ተጽዕኖ እንዳለ ይታወቃል ማለት ነው። ወደ ሀገርም ቢሆን ለህዝብም ቢሆን፣ ለኛ ለግለሰው ለተጎጂዎች በጣም ትልቅ ተጽዕኖ አለው። በጣም ተቸግረን ወድቀን ክፉ ሁኔታ ላይ ነው የምንገኘው። ለኢትዮጵያ እንባ ጠባቂ ተቋም ጉዳዩን እንዳሳወቁና ተቋሙም ከፌዴራል ፖሊስ ማብራሪያ መጠየቁን የገለጹት ደግሞ ረዳት ኢንስፔክተር ቅባተ ገብረመድህን ናቸው። ፌዴራል ፖሊስ ለእንባ ጠባቂ ተቋም በሰጠው ምላሽ የፖሊስ መኮንኖችና አባሎቹ በስነ ምግባር ጥሰትና በኩብለላ ከሰው ኃይል የተቀነሱ መሆናቸው መግለጹም ረዳት ኢንስፔክተር ቅባተ ገብረመድህን አስረድተዋል። በመንግስት ስራ የተሰማራና ራሱ መንግስት ትቶን የወጣ አባሎች እንጂ ኮብ ላይ አይደለንም ሲሉ ምላሽ ሰጥተዋል። እኛ አልኮበለልንም። ምክንያቱም ኮብላይ የሚባለው በፌዴራል ፖሊስ ህግና ደንብ መሰረት አንድ አባል ኮብልላል ወይም ከስራ ገበታው ጠፍቷል ሊባል የሚችለው ክስ ቻሪት ሲሞላበት ብቻ ነው። ክስ ቻሪት ተሞልቶበት በሚመለከተው አመራሮች ኮብላይ ተብሎ ሲታመንበት ነው ኮብላይ ሊሆን የሚችለው ወይም ከስራው ሲጠፋ ነው። እኛ ግን ከስራ አልጠፋንም፣ በስራ ላይ ያለን ነው። ፌዴራል መንግስት ሰኔ ሀያ አንድ ሁለት ሺ አስራ ሶስት ትን የሄደው እስካሁን ድረስም እኛ በስራ ላይ እንዳለን አርገን ነው የምንቆጥረው በስራ ላይ ስላለን ነው የሶስት አመትና አንድ ወር ደሞዝ ይገባናል ብለን እየጠሪ እየቅን ያለውና እኛ እኮ ላይ አይደለን አልከለንም የሚለው እኛ ኢትዮጵያ ስናገለግል ነው የቆየ ነው። እንደየ አቅማችን ከአምስት አመት እስከ ሰላሳ ስምንት አመት ያገለገሉ አባላትና አመራር ያለው ነው። የትግራይ ተወላጅ ወደ መቀሌ የተላከው በአሁኑ ጊዜ ዋና ጥያቄያቸው ወደ ስራ ገብታ መመለስና ያልተከፈላቸው ደሞዝ እንዲከፈላቸው መሆኑን ኮማንደር ግርማይ ካሳ ገልጸዋል። በስራ ላይ ያለንም በቀለም፣ በዘር፣ በብሔር፣ በጾታ በቋንቋ፣ በሃይማኖት፣ በፖለቲካ አመለካከት ልዩነት ሳናደርግ ሕግና ደንብ መሰረት በማድረግ እያገለገልን ቆይተናል። አሁንም ተቋማችን ችግራችን ተገንዝቦ አንደኛ ያልተከፈለን ደሞዛችን እንዲከፈለን፣ ሁለተኛ ወደ ሥራ ገበታችን እንዲመልሰን ሶስተኛ ደግሞ ጡረታ የደረሱ አመራሮችን የጡረታ መብታቸው እንዲከበርላቸው ብለን ነው የምንጠይቀው ያለን። በሰብአዊ መብቶች ዙሪያ የሚሰራውና የቅድሚያ ለሰብአዊ መብቶች የተባለ ተቋም ምክትል ዳይሬክተር አቶ መብርሄ ብርሃነ በፕሪቶሪያው ስምምነት መሰረት እነዚህ ሰዎች ወደ ቀድሞ ስራቸው ሊመለሱ ይገባል ሲሉ ተናግረዋል። በትግራይ ክልል በነበረው ጦርነት ፀጥታ ለማስከበር በሚል አዲስ አበባ ከሚገኘው የፌደራል ፖሊስ ወደ ትግራይ ክልል የተለያዩ ከተሞች የተሰማሩ ስለመሆናቸው የሚታወቅ ጉዳይ ነው። ነገር ግን ከፕሪቶሪያዊ ሰላም ስምምነቱ በኋላ እነዚህ እና ሌሎች ወደ ስራቸው ያልተመለሱ ነበሩ የትግራይ ተወላጆች በቅርብ ጊዜ ወደ መደበኛ ስራቸው እንደመለሳቸው የሚታወቅ ነው። ይህም ጥሩ መብርታታት ያለበት ነገር ነው። ሰኔ ሁለት ሺ አስራ ሶስት የፌዴራል መንግስት ይዟቸው አልሄደም። ስለሆነም እዛው ቀርቷል። ከስምምነቱ በኋላ ወደ ስራቸው መለስ ሲገባቸው እስካሁን ወደ ለማስተዋበት መፍትሄ አጥተው በመንከራተት ላይ ይገኛሉ፣ ከነቤተሰቦቻቸው ቻቸው ማለት ነው። ስለሆነም የፌዴራልና የትግራይ ጊዜ አስተዳደር በመነጋገር ወደ ስራ ገበታቸው መመለስ አለባቸው። በዚሁ ጉዳይ ከፌዴራል ፖሊስ ኮሚሽን ከክልሉ ጊዜው አስተዳደር ከኢትዮጵያ ሕዝብ እንባ ጠባቂ ተቋምና ከመንግስት ኮሚኒኬሽን አገልግሎት ምላሽና ማብራሪያ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። የአሜሪካ ድምፅ የፌዴራል ፖሊስ ታኅሳስ 29 ቀን 2016 ዓ ም ለኢትዮጵያ ሕዝብ እንባ ጠባቂ ተቋም የጻፈውን ደብዳቤ ተመልክቷል። ከተጠቀሱት 465ቱ መኮንኖችና አባሎች አምስቱ ወደ ተቋሙ ያልተመለሱት በጥሮታ ምክንያት መሆኑን አመልክቷል። የቀረቡት ግን በዲሲፕሊን ጉድለት ወይም ኩብለላ ብሎ በገለጸው ጥፋት ተከሰው መሆኑን ጠቅሷል። አቤቱታ ያቀረቡት የፖሊስ መኮንኖችና አባሎች ግን መንግስት መቀለ ከተማ ለቆ በወጣ በዚያን ወቅት ትቶን ወጥቷል በማለት ይህን ምላሽ አይቀበሉም። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም